The Voice of America. የደቡብ ክልል የአመራር አባላት ኃላፊነታቸውን መወጣት ባለመቻላቸው የክልሉ ሰላምና አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች ተጠልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ በየደረጃው ካሉ የክልሉ ባለስልጣናት ጋር ያደረጉትን ውይይት የተከታተለው ዮናታን ዘብዲዮስ ዘገባ አጠናቅሯል፤ ቀጥሎ ይቀርባል። በፌዴራል በክልልና በዞን ደረጃ የሚገኙ የክልሉ የብልጽግና ፓርቲ የስራ ኃላፊዎችን ያወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ኢትዮጵያ ሕዝቦች ጥያቄ እንጂ በኢትዮጵያዊነት ድርድር የላቸውም ብለዋል። ኢትዮጵያ እንድትፈርስም ፍላጎት የላቸውም በማለት ተናግረዋል። ጥያቄውን ብናደንግ፣ በሙያ ብናሰማ፣ በምክክር ብናደርገ ዘላቂ ልማት ልናረጋግጥ እንችላል በሚል ሰፊ ጊዜ ውስደት ውይይት ያደረግ እንዲሆን እዚህ ያለው ኃይል አመራር መሆን ባለመቻሉ በክልሉ ያለው ሰላም በክልሉ ያለው አጠቃላይ ፖለቲካዊ ንቅስቃሴ በአክቲቪስቶች የተጠለፈ አመራር ያጣ እና ብዙዎች ዝም ብሎ በየሰፈሩ የሚፎክሩበት የእሱ ሰላም የማስከበር ደግሞ የተለት ይጠፋል ሚሄድበት ተከባብረው በጋራ የኖሩ ህዝቦች በአይነ ቁራኛ የሚተያዩበት የአንድ ሰፈር ካድሬ ይነሳና ሌላ ስም፣ ሌላ ዞን እያነሳ እንደፈለገ የሚያንቀፍበት የሚያለምን የህዝብ ጥያቄ ነው እያለ

ወደ ልማት እንድመለስም ጠቅላይ ሚኒስትሩ አስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋቷም